በአፍሪቃ በሚከሰተው የማጅራት ገትር በሽታ ዘጠና ከመቶውን የሚሸፍነው አይነት ወደ ማስወገድ መቃረባቸውን የዓለም ጤና ድርጅትና ፓዝ ኢንተርናሽናል የተባለው ድርጅት አስታውቀዋል። እንደ አውሮፓውያን የዘመን አቆጣጠር በሺ ዘጠኝ መቶ ዘጠና ስድስት አመተ ምህረት ሁለት መቶ ሀምሳ ሺህ የነበረው በበሽታው የተያዙ ሰዎች ቁጥር ባለፈው ሁለት ሺ አስራ አምስት አመተ ምህረት ወደ ሰማኒያ በመቶ ዝቅ ማለቱን የፓዝ ኢንተርናሽናል ዲሬክተር አስታውቀዋል። እስክንድር ፍሬው ዘገባውን ይዟል። ዓለም አቀፍ የክትባት ባለሙያዎችና ለማጅራት ገትር በሽታ ተጋላጭ ከሆኑ 26 የአፍሪካ ሀገሮች የተውጣጡ ተወካዮች በተገኙበት ስብሰባ ነው ይህ ስኬት ይፋ የተደረገው። በአፍሪካ ከተመዘገቡ ታላላቅ የጤና ስኬቶች አንዱ ያሉትም ለሀጉሪቱ ተወላጆች ስጋት ከነበሩ የማጅራት ገትር አይነቶች ዋነኛው ወደ መጥፋት መቃረቡን ነው። በዛሬው ስብሰባ እንደተገለጸው የስኬቱ መነሻ በአፍሪካ ውስጥ ጥቅም ላይ እንዲውል የተመረተው ሜናፍሪቫክ የተሰኘው ክትባት ነው። ጥቅም ላይ በዋለ በአምስት ዓመታት ውስጥ በሽታውን ለማጥፋት ተቃርቧል ነው የተባለው። የክትባቱን መዘጋጀት ያስተባበሩት ደግሞ የዓለም ጤና ጥበቃ ድርጅትና ለትርፍ ያልተቋቋመው ዓለም አቀፉ ተቋም ፓዝ መሆናቸው ተጠቅሷል። የፓዝ ኢንተርናሽናል ፕሬዝዳንትና ዋና ስራ አስፈጻሚ ስቲቭ ዴቪስ ለቪኦኤ እንዳሉት እንደ አውሮፓውያን አቆጣጠር በ1996 250 ሰዎች ገዳይ በሆነው የማጅራት ገትር በሽታ ተይዘው ነበር። አምና በ2015 ግን ቁጥሩ ወደ ሰማንያ ዘቅ ብሏል። በክትባቱ የተገኘ ውጤትም ከፍተኛ ግምት የሚሰጠው መሆኑን አስረድተዋል። ሜንንጃይትስ በአፍሪካ አህጉር ውስጥ ለዘመናት ካየናቸው አስፈሪ በሽታዎች አንዱ ነው። በተለይም በ26 አገሮች ውስጥ በየአመቱ ይከሰታል። ብዙ ሕፃናት ይሞታሉ። ብዙ ሰዎች የአእምሮ ጉዳት ይደርስባቸዋል። ይህንን እንዴት ማስወገድ እንደሚቻል ማወቅ ትልቅ ስኬት ነው እና ከ15 ዓመታት በፊት እኔ በምመራው ፓት እና በዓለም የጤና ድርጅት አማካይነት ማጅራት ገትርን ለማጥፋት የሚያስችል ክትባት ላይ ለመስራት ሰዎች ተሰባሰቡ። የተወሳሰበ አጋርነት፣ አዲስ የሆነ የሳይንስ ቀመር፣ በአፍሪካውያን ድምፅና በአፍሪካ መሪዎች የተመራ እንቅስቃሴ ነበር ጥናቱን ለመደገፍ የተካሄደው። አሁን ክትባቱን ሰርተናል፣ አስመዝግበነዋል። ወደ ሩብ ቢሊዮን የሚሆኑ ሰዎች ተጠቅመውበታል። አገሮች አሁን የተገኘውን ውጤት ቀጣይነት ለማረጋገጥ መስራት እንዳለባቸው ዋና ስራ አስፈጻሚ ይመክራሉ። ውጤቱ የተገኘውም በጎ አድራጊ በሆኑ ድርጅቶች በተለይም በቢልና ሚሊንዳ ጌትስ ፋውንዴሽን መልካም ፈቃድ መሆኑን አብራርተዋል። To be clear what we do is we, um, uh, work on projects with the support of philanthropic or donors. So I don't ግልጽ ለማድረግ ያህል የምናደርገው ምንድን ነው? በበጎ አድራጊ ድርጅቶች ፕሮጀክቶችን እናዘጋጃለን። እናም ገንዘብ እናፈላልግና እናገኛለን። ለዚህኛው ለምሳሌ አብዛኛው ገንዘብ የተገኘው ከቢልና ሜሊንዳ ጌትስ ድርጅት ነው። ነገር ግን ለዚህ ፕሮጀክት የገንዘብ ድጋፍ ያደረጉ ሌሎች በርካታ ለጋሾች አሉ፣ የዩናይትድ ስቴትስና የአውሮፓ መንግስታትን እንዲሁም የግል ተቋማትን ጨምሮ። የመጣው ገንዘብ ድምር ስንት እንደሆነ አላውቅም። የወጣው ገንዘብ ግን ብዙ ነው፣ በመቶ ሚሊዮኖች የሚቆጠር ነገር ግን ለዚህ ቁጥር ጠቃሚው ነገር ይህንን ባናደርግ ኖሮ እናወጣ የነበረውን ገንዘብ ስናየው ክትባቱን ለማቅረብ በምናወጣው በእያንዳንዱ ዶላር አንድ ዶላር ከ50 ሳንቲም እናተርፋለን። ስለዚህ በተገቢ ሁኔታ ጥቅም ላይ የዋለ ገንዘብ ነው። ተገኘ የተባለውን ስኬት ለማስቀጠል ይቻል ዘንድ አገሮች ክትባቱን በመደበኛ የክትባት ፕሮግራሞቻቸው ውስጥ እንዲያካትቱትም ጥሪ ቀርቧል። በዚህም መሠረት ከሀያ ስድስቱ ተጋላጭ ሀገሮች ስምንቱ ይህንን ለማድረግ የሚያስችላቸው የገንዘብ ድጋፍ ጥያቄ አቅርበዋል። ቀሪዎቹ አስራ ስምንቱ ደግሞ በያዝነው የ2016 እና በመጪው የ2017 ዓ.ም ተመሳሳይ ጥያቄ እንደሚያቀርቡ ይጠበቃል። ኢትዮጵያ ይህንን ለማቅረብና ክትባቱን በመደበኛ ፕሮግራሟ ለማካተት ያሰበችው በሚቀጥለው የአውሮፓውያን ዓመት መሆኑ ተጠቅሷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ